የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ለዛሬ በሳምንት ውስጥ ከተደመጡት ፕሮግራሞቻችን መራርጠን ይዘንላችኋል። የደን ገረመውና ሀብታሙ ስዩ ስናስተናግዳችሁ እናመሻለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ስለምታመሹ እናመሰግናለን። ሀብታሙ ስዩምና ኤደን ገረመው አብረናችኋለን። ወደ ቀጣዩ ዘገባና ምራብ ከካናዳ ወደ ኢትዮጵያ ቀናውን የሎተሪ አሸናፊ ሚካኤል አጽባ ገብሩን ገድለዋል የተባሉ ሁለት ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ከተማ ፖሊስ ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ለአሜሪካ ድምፅ ራዲዮ እንዳስታውቁት በተመሳሳይ የኢትዮጵያ አየር መንገድ የሂሳብ ሰራተኛ የሆነችውን ጸገነት አንተነህን በመግደል የተጠረጠሩ ሶስት ተጠርጣሪዎችም በቁጥጥር ስር መዋላቸውን ተናግረዋል። በተጨማሪም በመስቀል ዋዜማ በከተማዋ በተደረገ ድንገተኛ አሰሳ በርካታ ህገወጥ የጦር መሳሪያዎችና ገንዘብ ለመያዝ መቻላቸውን ያከሉት ኮማንደር ፋሲካ አልፎ አልፎ የሚደርሱ ወንጀሎች ቢከሰቱም አሁንም የከተማዋ ደህንነት በመልካም ሁኔታ ላይ እንደሚገኝ አስታውቀዋል። ሀብታሙ ስዩም የዚህን ዘገባ ዝርዝር እንዲያስደምጠናል። ከ2011 ክረምት መገባደጃ ጀምሮ ከተማዋ በበዓላት ሰሞን ከሚገጥሙ የወንጀል ድርጊቶች ትጠበቅ ዘንድ ስለፋሰም ብቻ ያለው የሚለው የአዲስ አበባ ከተማ ፖሊስ ኮሚሽን ልፋቱ የኋላ ኋላ ውጤት እንዳመጣ አስታውቀዋል። በተለይ በትናንትናው ዕለት በተለያዩ የከተማዋ ጥጎች ባደረግኩት ድንገተኛ ፍተሻ በርካታ ህገወጥ መሳሪያዎችና ገንዘብ ለመያዝ ችያለው ብለዋል። በሕዝብ ግንኙነት ኃላፊው ኮማንደር ፋሲካ ፋንተው በኩል ከአስራ አምስት ሁለት ሺህ አስራ ሁለት ዓመተ ምህረት ከአዲስ አበባ ፖሊስ ኮሚሽን ከፌደራል ፖሊስ ጋር በጥምረት ባደረገው ፍትሻና ቁጥጥር አቃቂ ቃሊቲ ክፍለ ከተማ ልዩ ቦታው ሳሪስ አቦ አካባቢ አንድ የፍሬዳ ቁጥሩ ኮድ ሁለት ስሳ ዘጠኝ ዜሮ ዘጠና ዘጠኝ አዲስ አበባ መኪና ውስጥ ብዛታቸው ስምንት ስታር ሽጉጦች ከአምስት ተጠርጣሪዎች ጋር ነው የተያዙት። በተመሳሳይ ጨርቆች ክፍለ ከተማ ከአስራ ሁለት ግለሰቦች ላይ ሶስት ገጀራ፣ አስራ ሁለት ጩቤዎች እንዲሁም የፍሬዳ ቁጥሩ ኮድ ሁለት ቢ ሰላሳ ስድስት ሁለት ዘጠና ሶስት አዲስ አበባ ቪትዝ ተሽከርካሪ ውስጥ አንድ ሺ ሶስት መቶ የአሜሪካ ዶላር ነው የተያዘው። ከጥቂት ሳምንታት ወዲህ በከተማዋ ነዋሪዎች ዘንድ ድንጋጤም ፈጥሮ የሰነበቱ ሁለት የግድያ ወንጀሎች አሉ። አንደኛው የግድያ ወንጀል የተፈጸመው ከካናዳ ወደ ኢትዮጵያ ባቀናው ሚካኤል አጽባሃ ገብሩ ላይ ነው። የ41 ዓመቱ ሚካኤል ከሁለት ዓመታት በፊት በሎቶ ማክስ ሎተሪ 10 ሚሊዮን ዶላር ማሸነፉን ተከትሎ በበርካታ ኢትዮጵያን ዘንድ የሚታወቅ ነው። ሁለተኛው ወንጀል ደግሞ የኢትዮጵያ አየር መንገድ የሂሳብ ሰራተኛ በሆነችው የ27 ዓመቷ ወጣት እጸገነት አንተነህ ላይ እየተፈጸመ ነው። የሁለቱም ሕይወት የተቀጠፈው ንብረታቸውን ለመዝረፍ ባቀዱ ወንጀለኞች መሆኑን የሚናገሩት ኮማንደር ፋሲካ ተጠርጣሪዎችን በቁጥጥር ስር አውለናል ብለዋል። ከዚህ ከግድያው ጋር በተያያዘ ባለፈው አንድ ከነዛ ሀገር የነበረ ሚካኤል አጽባህ ገፍሩ የሚባል ግለሰብ ከያሳ አካባቢ ውስጥ ዝናና ቆይቶ ከጓደኛው ጋር ሌሎች ስድስት ሰዓት ላይ የያዘውን ንብረት ለመቀማት በሞከሩ ወንጀል ፈጻሚዎች ህይወቱ አልፎ ነበረ። እነዚህ ተጠርጣሪዎቹ በሶስተኛው ቀን ሌላ ወንጀል ለመፈጸም በሌላ ቦታ ሲንቀሳቀሱ በህብረተሰቡ ትክል ተያዘ። ዋና ወንጀል ፈጻሚዎች ሁለት ናቸው አባሪ የነበረው አንደኛ ነው እንግዲህ ያልተያዘው እንጂ ሁለቱ ተይዘው የው ምርመራ እየተጠራባቸው ነው የሚገኙ። እነሱም ወንጀል የፈጸማቸውን አረጋግጠውልናል። ተመሳሳይ በስድስት የአንደኛ ብረ ሁለት ሺ አስራ ሁለት ዓመተ ምህረት ከጠዋቱ አስራ ሁለት ሰዓት ተኩል ላይ አቃቂ ቃሊቲ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰላም ፍሬ ጤና ጣቢያ አካባቢ ተብሎ በሚጠራው አካባቢ ኢትዮጵያ አየር መንገድ ንሳብ ሰራተኛ የሆነችው የጠገነት ገነት አንተነ ወይም ሚሊ የተባለ የሀያ ሰባት ዓመት ወጣት ከቤቷ ተነስታ ወደ ስራ ቦታ ለመሄድ የባጃጅ ሰራ ሄዳ ሶስት ሆነው ወንጀል ለመፈጸም አስበው ባጃጅ ውስጥ ካስገቧት በኋላ የያዘችውን ንብረትና ሞባይሏን ቀምተው የእሷ ሕይወት እንዲጠፋ ያደረጉ ሶስት የተጠርጣሪዎችን ቀን ከሌሊት ባደረግነው ብርቱ ክትትል በዘጠነኛው ቀን ሶስት ወንጀል ፈጻሚዎችን ይዘን በነሱ ላይ ምርመራ እያጠረ ነው ያለነው። የአዲስ አበባ ከተማ ነዋሪዎች በተለያዩ ስፍራዎች ነጥቂያና ዘርፊያ እየተንሰራፋ ነው፣ ወጥተን መግባት እያሰጋን ነው የሚለው አቤትታዎችን በእኛም ራዲዮ ጣቢያ ሳይቀር ማሰማታቸው ይታወሳል። የቅርብ ጊዜ ወንጀሎችን ላብነት በመጥቀስ በማህበራዊ መገናኛዎች ላይ የከተማውን ፖሊስ ኮሚሽን የተቹም ጥቂት አይደሉም። ኮማንደር ፋሲካ እነዚህ ትችቶች ጥረቶቻችንን ካለመገንዘብ የተሰጡ ናቸው ሲሉ ይሟገታሉ። የተለያዩ ማህበራዊ ሚዲያዎች አንደኛው ዘመድ ያለው ወገን ያለው ነው የምትከታተሉት ሌላው አትከታተሉም የሚል ነው የሚያነሱት። ይሄ ደግሞ ትክክል አይደለም። ከተማው እንደዚሁ በወንጀል ስጋት ያለበት ነው፣ ወጥቶ መግባት አይቻልም፣ እንደዚህ የሚባል ነገር የለም። እውነት ለመናገር አዲስ አበባ ላይ እጅግ በጣም ሰላማዊ ነው። ሰላማዊ ብቻ አይደለም ማንም ሰው እንደፈለገ የቤቱ የምንቀሳቀስበት ነው። በዛ መጠን ደግሞ ወንጀል ፈጻሚዎቹ ከተለያዩ አካባቢ መጥተው እዙ አዲስ አበባ የሚገኙ የምንቀሳቀሱት አሉ እና የምንቀሳቀሱ ወንጀል ፈጻሚዎችን በየቀኑ እያዝን ነው። ወንጀል ከመፈጸማቸው በፊት የመከላከሉ ከፈጸሙ በኋላ ብዙ እርቆ ሳይሄዱ እጅ ከፍንጅ የመያዙ ከህብረተሰቡ ጋር እየሰራ ነው እና ይህን ተግባር አጠናክረን ነው የምንቀጥለው እና ከተማችን የስጋት ከተማ ሳይሆን ሰላማዊ ከተማ መሆኗንም በዚህ መንገድ ይህንን የሚያዳምጡ ሰዎች ብገነዘቡ በጣም ደስ ይለኛል። ኮማንደር ፋሲካ ፋንታው የከተማዋ ፖሊስ ዜጎች ያለ ፍርሃት ወጥተው እንዲገቡ የሚያደርገውን ጥረት እንደሚያሳድግ ነግረውናል። የከተማዋ ነዋሪም ታዲያ እንዲያግዘን ይሁን ብለዋል። ለአሜሪካ ድምጽ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ። እያዳመጣችሁ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። እንግዲህ ጫት በኢትዮጵያ ወጣቶች ላይ እያደረሰ ያለው ጉዳት ተደጋግሞ ተወስዷል። ሁንና ይህን ተክል በማልማት ኑሯቸውን የሚደጉሙ አርሶ አደሮች መበራከት ወጣቶችን ከሱሰኝነት ለማስጣል በሚደረገው ሙከራ ላይ ፈተና መተው እሙን ነው። ከአንድ ሺህ ሄክታር በላይ ማሳ በጫት ከተሸፈነባቸው የባህር ዳር ዙሪያ ወረዳዎች እየተሰማ ያለው ዜና ግን ተስፋ ፈንጣቂ ይመስላል። ለወትሮ ጫት በማልማት የተዳደሩ የነበሩ አርሶ አደሮች ጫት የምናገኘው ትርፍ ይቅርብን እያሉ ነው ፊታቸውን ወደ ሌሎች አማራጮች እያዞሩ እንደሆነም ተሰምተዋል። አስቴር ምስጋናው ዝርዝር ዘገባ አላት። አቶ በላይ ያሰሙ በባህር ዳር ከተማ በጊሻ አባይ ቀበሌ ልዩ ስሙ አባ መከተ በሚባል አካባቢ ሰፊ የጫት ማሳ ያላቸው አርሶ አደር ናቸው። ለ11 ዓመታት ያህል በጫት ምርት ጠቀም ያለ ገንዘብ ቢያገኙም አንድ ልጃቸውን ግን በጫት ሱስ ምክንያት አጥተዋል። ታዲያም አቶ በላይ አንድ ልጃቸውን ያሳጣቸው ኪሳቸውን ግን የሞላውን የጫት ጥቅም ይቅርብኝ በማለት የጫት ማሳውን በአትክልትና ፍራፍሬ ቀይረዋል። ጫት መጀመሪያ ሲተከል ያው ብር ያስገኛል ጥቅም አለው የሚባል በመስማት ነው ከሰዎች ያተከልኩት እንጂ ጉዳቱን አላወቅኩም ነበረ። ከዛ በኋላ ከተከልኩት በኋላ ጫት የወጣት ሀብት የሚያሳጣ መሆኑንን በመረዳት ከቤተሰቤ አንዱ ልጅ የጫት ተጠቂ መሆኑን ስሰማ ቢያንስ እኔ የበኩሌን ለመወጣት ሞዴል ሆኖ ሌሎችም ጫትን አጥፍተው በሌላ ስራ እንዲስተዳደሩ። ጫት ለግለሰብ ይጠቅማል፣ ሌሎ ሰዎቹን ይገላል። እኔ ጫት ማጥፋት እፈልጋለሁ። ጫት ሰው እየገደለ ነው። ስለዚህ ሞዴሉን ጫት እናጥፋ፣ ጫት ስራ አጥተው ጫት ለሚቅሙ ልጆች ሌላ ስራ እንፍጠር። ብዙ ጊዜ መንግስት ጋር እነጋገራለሁ በዚህ ጉዳይ ላይ መድረክ ላይ ምናም በማገኛቸው ነገሮች ሁሉ አጋጣሚ ስብሰባዎች ላይ ምናም ላይ ያነሰዋለ ይህንን ጉዳይ ነገራችን ላይ ጫት የሚቅሙ ሰዎች ጋር ወጣቶች ጋር ተነጋግር ያለው ቀደም ማለት ነው። ጫት ጠፍቶ የሚል ነገር ነው የሚሰጡኝ ነበረ። በዚህም ተነጋግርን፣ ያው እኔ ጫትን እንዳጠፋ አደረግኩ። ልጆችን በጥቃቅን አደራጀው መንግስት ስራ ይስታቸው ነው። በባህር ዳር ከተማ በርካታ ጫት ቃሚ ወጣቶች ቢኖሩም ከነጋገርኳቸው መካከል እንዳቶ በላይ ሁሉ ጫት ቢጠፋ ትውልድ ይድናል የሚል አስተያየት የሰጡኝ ወጣቶችም አግኝቻለሁ። ወርቁ እንየው ይባላል። አስራ ስድስት አመት ቅድሜ ያለው ያው ጉዳቱ የሚታወቀኝ ጫት የሆነ ስራ ምናምን መስራት ያስቀምጥ ይሻል ስለምቀመው ስራ ስለሌለኝ የጫት ወጮችን የማገኛቸው ያው በዚህ በአካባቢ ያሉት ሰዎች አንዱም አንዱም የሆነ የሆነ ነገር ሲልከኝ እነዛ በማገኛቸው ሳንቲሞች ይገዛሉ። አዛም አልፎ ደግሞ ለምን አልቃመን ብለው እንኳን ዝም ብለው ይሰጡኛል ሁላ ጫት ቃሚዎች ትተሳሰባላችሁ? ተሳሰባለን፣ ግን ያን ሀሳብ ለስራ ለቁም ነገር ቢያደረግልን ጥሩ ነበር። ያው ቃምን ቃም ነው። በየትኛው አማራጭ ነው አሁን አንተ ጫት ልታቆም የምትችለው? ቢወደድ ነው ወይስ ቢጠፋ? ኧረ ቢጠፋ ነው እኔ የምመርጠው። ከሚወደድ ቢጠፋ ነው የምመርጠው። ብር እየተወደደ ባለበት ዘመን የት ይመጣል ገንዘብ? ያው ቢጠፋ ደስ ይላል። እኛምን ለውጥ ይኖረናል ብዬ አስባለሁ። እንጂ ቢወደድማ በቃ ትታገ ያለሽ አሁን እኮ እንደ ምግብ እኮ አድርገ ነው አለኝ። ተወዶ ግን አፍታምና ድሃ ብሎ ከለያየና ይደብረኛል። አቶ በላይ የጫት ማሳን በአትክልትና ፍራፍሬ የመቀየር ስራ በእርሳቸው ብቻ አላቆምም። በአካባቢያቸውም የሚገኙ አርሶ አደሮችን ተጽዕኖ ፈጥረው ሀሳባቸውን እንዲቀይሩ አድርገዋል። አካባቢ ሰዎች ጋር አንዳንድ በጣም ሰፋፊ ጫት ያላቸው ሰዎችና ይህንን ጉዳይ እንደኔ የሚቃወሙ ሰዎች ጋር ተነጋገርን። ቅድሚያ ማለት ነው እዚህ ታች አለ አንድ ምስቶፋ ታደሰ የሚባል ሰፊ መሬት ነው ያለው፣ ከኔ በጣም ጥፍ የሚበልጥ መሬት እሱ አጠፋ። በዶዘር ነው የቆፈረው። እኔ አቅሜ ጋር ሆኖ እንደምታየው ጉልጭመዋለ እንዲደርቅ ብዬ ያስቀመጥኩት፣ እሱ እንትን ያስቆፈረው ሸንኮራ አገዳ ነው የተተከለ። አሁን ማለት ነው አሁን እየደረሰ ነው። ሸንኮራ አገዳ፣ ሙዝ፣ አቮካዶ ብርቱካን፣ ሌሎችም ቢሆኑ ከአዲስ አበባ ነው ትጭኖ የሚወጡ ፍራፍሬ ላይ ባህር ዳር አበይን ያህል ዘን ጣና ዳር ተቀምጠን የሁሉ መሬት እያለነ ግን ፍራፍሬ እንኳን አመርተን ለባህር ዳር መመገብ አልቻለን። እኛ የምናመርተው የሚገለው እንጫትን በመሆኑ ማለት ነው። ተነጋግረን ጠየቅን። ምርጥ ዘር እንዲመጣልን ግብርና ባለሙያ መደበልን። በጣም አግዘውናል። ያው በገንዘብ ነው የገዛነው። የባህር ዳር ከተማ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ ባለሙያ አቶ ሞላልኝ መንግስቱ እንደሚናገሩት የአቶ በላይን ተሞክሮ ወደ ሌሎች ቀበሌዎች ማስፋፋት ጀምረናል። ውጤትም አግኝተናል ነው ያሉት። መጀመሪያ ለሙያተኛ ስልጠና እንሰጣለን። ሙያተኛውን ጨምሮ አርሶአደሩን ደግሞ ስልጠና እንሰጣለን። አሁን እንደዚህ ያሉትን አርሶአደሩ ስልጠና እንሰጣለን። ከዚያ በኋላ ወደ ተግባሩ እንገባለን። አሁን ሁለት ዓመታችን ነው። ይህን ከሰራ በአምናው ዓመት እስከ አርባ ምንጭ ድረስ የጉዞ ጉብኝት አድርገን አርሶአደሮችና ሙያተኞችን ሙዝን አርባ ምንጭ ላይ እንዲያው እንዲያው የማድረግ ስራ ከዚያ የመጡት አርሶ አደሮችና ሙያተኞች ሙዝን በስፋት እንዲሰሩ ከማድረግ አኳያ ሰርተናል። ወደ አስር ቀበሌዎች አስር ቀበሌዎች ላይ ሙዝን በአምኖ አመት ሰርተናል። ያንን ደግሞ ዘንድሮ እንድሮ ቀጥለንበታል። እንደ ባለሙያው ገለጻ ጫት ሁለት ከባድ ጉዳቶች አሉት ነ ያሉት። አደጋው ምን የሚመሰል ሽጫት ሁለት ሶስት ቀን ሊረጭ እንትን ሊለቀም ሁለት ሶስት ቀን ሲሆነው ጫቱ ኬሚካል ይረጩታል። የፈንገስ መከላከያ ወይ የተባይ መከላከያ ይረጫል። ያኔ በሶስተኛ ቀኑ በሁለተኛ ቀኑ የጫቱ ላህ እንትኑ ቀጣሉ ያምራል። ያ በቀጥታ ይቦጠቦጣል፣ ላዩ እንዳማረ ማለት ኬሚካሉ ግን አለ። ያ ይቆረጥና ይሸጣለ ተጠቃሚ ተጠቃሚ ማህበረሰብ ወደ ሆዱ ነው የሚያስገባው በቀጥታ። ስለዚህ አሁን ማህበረሰባችን ጫት ብቻ አይደለም እየጎዳ ያለ፣ ኬሚካል ወደ ሆዱ እያስገባ ነው፣ ወደ ሰውነቱ እያስገባ ነው ማለት ነው። ይሄ አንዱ ከፍተኛ አደጋ ነው ማለት ነው። በባህር ዳር ከተማ አስተዳደር በእርሻ ከሚሸፈነው አስራ አምስት ሺህ ሄክታር መሬት ውስጥ 1300 ያሉ በጫት ማሳ መሸፈኑን ከባለሙያው መረዳት ተችሏል። አስቴር ምስጋናው ከባህር ዳር። አስቴር ምስጋናውን ለዘገባው እናመሰግናለን። በመንግስት ትምህርት ቤቶች የዘንድሮ የትምህርት ዘመን ሊጀመር ጥቂት ቀናት ቀርተዋል። ታዲያ በዋዜማው መልካም ነገር ተሰምተዋል። የአዲስ አበባ ከተማ አስተዳደር ለ300 ሺህ የመጀመሪያ ደረጃ ተማሪዎች ምግብ ማቅረብ እንደሚጀምር አስታውቋል። ኤደን ገረመው ዝርዝር ጉዳዩን ትነግረናለች። የተባበሩት መንግስታት ድርጅት በ2030 ካወጣቸው ግቦች አንዱ ዜሮ ሃንገር ወይም ረሃብን ማጥፋት ነው። ይሁንና አፍሪካ በ2030 ይህንን ግብ አትመታም። በተለይም ከሰሐራ በታች የሆኑ አገራት ራሳቸውን ሙሉ ለሙሉ መመገብ አይችሉም። ኢትዮጵያም ከእነዚህ ሀገራት መካከል ነች። ድርቅ ረሃብና የዋጋ ግሽበትን ተከትሎ በከተማዎች ላይ የሚታየው ድህነት እያየለ ነው። በዚህም የተነሳ ህጻናት በከፍተኛ ረሃብ ውስጥ ሆነው ወደ ትምህርት ቤት ይሄዳሉ። የአዲስ አበባ ከተማ መስተዳደርም በዘንድሮ በ2012 የትምህርት ዓመት በ415 የመንግስት ትምህርት ቤቶች የሚገኙ 300 ሺህ ተማሪዎች የምግብ መመገብ ፕሮግራም በመስከረም ማብቂያና በጥቅምት ወር መጀመሪያ ላይ እንደሚጀምር በቅርቡ አስታውቋል። አቶ ዘላለም ሙላቱ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ቢሮ ኃላፊ ናቸው። እንግዲህ ክቡር ከንቲባው በበላይ አመራርነት የአዲስ አበባ ከተማ አስተዳደርን ትምህርት ዘርፍ ትራንስፎርም ለማድረግ ከፍተኛ እንቅስቃሴ እያደረግን ቆይተናል። ለሶስት መቶ ሺህ የሚደርሱ ተማሪዎች በተለይ ከኬጂ እስከ ስምንተኛ ክፍል ላሉ ተማሪዎች ምገባ የማቅረብ ቃል ተገብቶ እንቅስቃሴዎች ጀምረናል። መጋቢ እናቶችን የማደራጀት ስራ ከሴቶችና ህጻናት ጋር በመሆን የማደራጀት ስልጠና የማስጠት የማንቀሳቀስ ስራዎች ተሰርተዋል። የምገባ ዲዛይን የማሰራት የምገባ ያዳራሽ ምግብ ማብሰያ ኪችን ያለበት አጠቃላይ የተሟላ አስተዳደር እንዲኖር እነዚህ ስራዎችን እየሰራን ነው የምንገኘው። በዚህ ሰዓት እንግዲህ ትምህርት ከሚቀጥሉት ሁለት ሳምንት በኋላ ይከፈታል። ስለዚህ ከዛ በኋላ እነዚህ ለሶስት መቶ ሺህ የሚደርሱ ተማሪዎች የምገብ አገልግሎት መስጠት እንጀምራለን ማለት ነው። ይህም ለሁሉም የመንግስት ትምህርት ቤቶች ነው። ሁሉም ክፍለ ከተሞች ላይ ነው ማለት ነው። በዘንድሮ የትምህርት አመት የአዲስ አበባ መስተዳደር ትምህርት ቢሮ ወደ ስድስት መቶ ሺህ የሚጠጉ ተማሪዎች የዩኒፎርምና የትምህርት ቁሳቁስ በነጻ እንደሰጠ የገለጹት አቶ ዘላለም በተጨማሪም በቀን አራት ሚሊዮን ሁለት መቶ ሺህ ብር ሂሳብ ለአንድ ተማሪ አስራ አራት ብር ተመድቦ ምግብ የመመገብ እንቅስቃሴ መጀመሩንም አክለውበታል። እንዲሁም በዚህ ፕሮግራም ስር ወደ አስር ሺህ ለሚጠጉ እናቶች የስራ እድል ተፈጥሯል ይላሉ። አጠቃላይ ያሉን የመንግስት ትምህርት ቤቶች ወደ አራት መቶ ሰማንያ ስምንት ትምህርት ቤቶች ያሉ የመንግስት ትምህርት ቤት ብቻ ማለት ነው። ስለዚህ ከነዚህ ውስጥ ለአራት መቶ አስራ አምስት ለሚደርሱ ትምህርት ቤቶች ላይ ይሄ ይከፋፈላል ማለት ነው። ሶስት መቶ ውስጥ ሰባ ሶስቱ ሀይ ስኩሎች ስለሆኑ ከሰባ ሶስቱ ውጪ ባሉ ትምህርት ቤቶች በሙሉ ከዜሮ እስከ ስምንት ያክፍል ላሉት መገባውን እንጀምራለን ማለት ነው። እንግዲህ በበጀቱ በቀን በተማሪ አስራ አራት ብር ሂሳብ ነው የሚታሰበው። ይህን ለሶስት መቶ ሺህ መምታት ነው እና ስለ እነዚህ ልጆች እንግዲህ አንድ እናት ለሰላሳ ተማሪዎች ሬሾ ሚወጣው ወደዚህ ኦልሞስት አስር ሺህ የሚሆኑ እናቶች ተለይተዋል። ስልጠና ወስደዋል። በራሳቸውን ካፓሲቴት እያደረጉ ነው የምገባውን ለማካሄድ። ተቀጣሪ አይደሉም እነሱ ይከፈላቸውን። በማህበረት ነው የሚደራጁት። በማህበር ተደራጅተው ነው ምግቡን የሚያቀርቡት። ትርፉም ያገኛሉ፣ አትራፊም ይሆናሉ ማለት ነው። ስለዚህ በዚህ መጠን ውስጥ የተማሪዎች ወላጆች ናቸው የሚንቀሳቀሱት። ለእነሱም የስራ እድል የስራ እድል ተፈጠረላቸው ማለት ደግሞ ቁስና ምሳት ትምህርት ቤት ውስጥ የበላ ራቱን ቤት ውስጥ መብላት የሚችል የስራ እድል ይፈጥራል ማለት ነው። ትውልድን ማሻገር የሚችል ስራ ይሰራል ማለት ነው። እነዚህ የተመደቡ እናቶች በማህበር ተደራጅተው የተሻለና የተመጣጠነ ምግብ እንዲያቀርቡ እየሰራ ነው ያሉት አቶ ዘላለም፣ ይህ በቀን በተማሪ 14 ብር የተተመነ ሂሳብ ከፍ እንዲልም ከገቢዎች ሚኒስቴር ጋር በመነጋገር በምግብ አቅራቢ ማህበራት ስር ለሚገኙ እናቶች ከገቢ ግብር ነፃ እንዲሆኑ እየሰሩ መሆናቸውንም አክለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። ያለ ዕድሜ ጋብቻና የሴት ልጅ ግርዛት ዛሬም ሴት የኢትዮጵያ ሕጻናትን ሕይወት በእጅጉ እየፈተነ ነው። ይሄ የማሽር ጠባሳ የሚተው ጎጂ ልማድ እንዲቀር ከ2005 የአውሮፓውያን አመት ሙሉ በሙሉ እንዲወገድ አዲስ ፍኖተ ካርታ በዓለም አቀፍ ደረጃ ተቀርጿል። መስፍን አድራጌ በደሴ ከተማ በፍኖተ ካርታ ዙሪያ ስለተደረገው ውይይት ተከታዩን ልኮልናል። ኢትዮጵያ ውስጥ ጎጂ ልማዳዊ ድርጊቶች ዛሬም የስጋት ምንጭ እንደሆኑ ቀጥለዋል። እናም የብዙሀን ጤና ይታወካል፣ ማህበራዊ ህይወት ላይ ጠባሳ ያርፋል። ያልጠና ገላ ለጠና ትዳር ይዳረጋል። በወርቆ ያልጠገበ ልጅነት የቤተሰብ ኃላፊነት ይሸከማል። በፌዴራሉ ሴቶች ዘመቻዎች ና ወጣቶች ሚኒስተር የሚኒስትሩ አማካሪ አቶ መብራቱ ይናር ያው የአመለካከት ጉዳይ ስለሆነ ማህበረሰቡ አሁንም ይሄን ከመፈጸም ወደኋላ አላለም። በተለይ በአፋርና በሶማሌ የ2016 ሴሴ ጥናት እንደሚያመላክተው የሴት ድግርዛት ኦልሞስት ወደ 97 96ፐርሰንት አካባቢ ነው። ይሄ አሁንም ቢሆን ፈታኝ እንደሆነ የሚያመላክት ጉዳዩ ያሳስበኛል። ያለው መንግስት እንደ አውሮውያኑ የዘመን ቀመር በ2025 ላይ ያለ እድሜ ጋብቻንና የሴት ልጅ ግርዛትን አስቆማለሁ የሚል ቁርጠኛ አቋም ይዟል። አቋሙን ወደ ተግባር ለመመንዘር የአምስት ዓመት ፍኖተ ካርታ አዘጋጅቶ በምስራቅ አማራ ከሚገኙ ባለድርሻ አካላት ጋር በደሴ ከተማ ውይይት አድርጓል። በሀገር አቀፍ ደረጃ ሀገራችን የሴት ልጅ ግርዛትንና ያለእድሜ ጋብቻን ለማስቀረት ዓለም አቀፍ ቃል ኪዳን ገብታለች። ያንን ቃል ኪዳን ለማስፈጸም ያዘጋጀችው ፍኖተ ካርታ አለ። ያ ፍኖተ ካርታ ይዘት ምን እንደሆነ ለክልሉ ተሳታፊዎች በማስ በጋራ የጎጂ ልማዳዊ ድርጊቶችን እንደ ሀገር ብሎም እንደ ክልል ለማስቆምና ለማስቀረት የግንዛቤን ውይይት ለማድረግ ነው ይሄ መድረክ የተዘጋጀው። እንደ አማካሪው ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች የተደከመውን ያህል ውጤታማ አይደሉም። ፍኖተ ካርታው የነበሩ ችግሮችን በመንቀስ መፍትሄ የሚያስቀምጥ ብቻ ሳይሆን ለዘመናት የዘለቀውን ጎጂ አስተሳሰብና ጎጂ ድርጊት ከስሩ ነቅሎ ለመጣል የሚያስችል ነው ተብሏል። ከስብሰባው ተሳታፊዎች ሲሰነዘሩ የነበሩ አንዳንድ አስተያየቶች ግን አሁንም የተሻለ ግንዛቤ በመፍጠር ረገድ ቀሪ የቤት ስራ እንዳለ ያመላከተ ነበር። የቤተሰብ ህጉ ጋብቻ ጣሪያ 18 ዓመት ብሎ ቢያስቀምጥም የዕድሜ ጣሪያው ወደ 15 ዓመት ዝቅ ይበል የሚሉ የሃይማኖት አባቶች አልጠፉም። ይህን ግን በጽኑ የሚቃወሙት ከኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ የመጡት ወይዘሮ ፋጡማ ሲራጅ ናቸው። አሁን ለምሳሌ በእኛ ወረዳ በጤ ቀበሌ እዛ ውስጥ ጣኗ ዛ ወንድም ደፈራት ከዛ ልጁ በአንድ ጥጃ አንድ ጊደር አስቀመጡ ልጅቱ ፊስቱላ ሆናለች ጸጉሯ ነው ከለዋ ላይ የወረደው ያችን ልጅ አዲስ አበባ ወስደን እዛ አሳክምናታል አለርሜጋ ብቻ ሲወልዱ ራሱ ምጥ ላይ ቦታ መሰፋት በቃ እንዱ በነፃ ውላ ይወልዱ ሰውነታቸው ይቀደዳል አሁን በዚህ ውስጥ የ13 አመት ናት የገዛ ዘመዴ ነች ስትወልድ አይቻት እንዲበዛ በመርፌ ማደንዘዣ ያዩም የለበት እና ይሄ ሁሉ ስቃይ መድረስ የሰውነታችን አካል ያለመጥናት ከሁለተኛ ከማህበራዊ ኑሮ መገለል አለ ያችን ልጅ አሁን ለብቻዋ ቤት ሰርተው ሰገራ ሽንትም አንድ ላይ ነው የሚወጣው ለብቻው ነው ያስቀመጧት እህል ብቻ እንዲ ይሰጣታል ውሃም በለዋ ላይ አርቆ ነው በሚኒስትር መስሪያ ቤቱ የተሳትፎና ንቅናቄ ዳይሬክቶሬት ዳይሬክተር አቶ ስለሽ ታደሰ ከእምነት አባቶችና ከሃይማኖት ተቋማት ጋር ተያይዘው ለሚነሱ የግልጽነት ጥያቄዎች ራሱን የቻለ መድረክ መዘጋጀቱን አመልክተዋል ሃይማኖታዊ ንትን ይዘቶች አላቸው ክርክሮቹ አሉ አሁን እኛ ለምሳሌ ከሚመለከታቸው ሃይማኖት ተቋማት ጋር መነጋገር ከዚህ በፊት ሜትር ከተከታታይ ውይይቶች ይደረጋሉ ክርክሮቹ አሉበት ስለዚህ ከሃይማኖት አስተምሮ አንጻር ደግሞ እንዴት ነው የሚለውን ደግሞ ከሚመለከ የምንመለከተው የእምነት ተቋም ጋር አብሮ ውይይት የሚካሄድበት ነው። ወይዘሮ ፋጡማ የሚመለከታቸው አካላት የችግሩን አሳዛኝነት የጉዳዩን አሳሳቢነት እንዲረዱ ቢሆን ያሉት ምክር አላቸው። መንግስት የሃይማኖት አባቶችን በፊስቱላ ሆስፒታል ያሉትን ህጻናቶችን ቢያሳዩቸው ቢረዱ እንደው ታዋቂ ነን የሚሉት ከክርስትና ከሙስሊም ከተለያዩ ሃይማኖት ካለው ላይ ማለት ነው ወስደው እዛ ላይ የተኙትን ሴቶች ህጻናት ቢያሳዩ ቢረዱልን፣ ያለእድሜ ጋብቻና የሴት ልጅ ግርዛት አሳሳቢነቱ በተለያዩ መድረኮች ተደጋግሞ ቢወሳ በተለያዩ መገናኛ ብዙሃን በስፋት ቢዘከርም በመንግስት በኩል የተሰጠው ትኩረት አናሳ መሆኑን የጠቆሙ አልጠፉም። እኒህ ወገኖች እንደሚሉት በአነስተኛ በጀት በአግባቡ ባልተደራጀ መዋቅር ነባሩን ችግር መቅረፍ፣ መጪውንም ተጽዕኖ መቋቋም ይከብዳል ባይ ናቸው። በእርግጠኝነት ለመናገር ወደ ሁለት ነጥብ ሰባት ቢሊየን ብር ነው የሚያስፈልገው ለአምስት አመት እንደ ሀገር ማለት ነው ሁለት ነጥብ ሰባት ቢሊየንን ለአመታዊ የሀገሪቱ በጀት ብታካፍሉ የአመታዊ በጀታችን ወደ 380 ምናምን ቢሊየን ነው። ለአመታዊ እንኳ ብቻ ብቻ ብታካፍሉት ለዛን ዋን ፐርሰንት ነው። ለአምስት ዓመቱ ብታካፍሉት ደግሞ ዜሮ ዜሮ ዜሮ ዜሮ ፐርሰንት ነው ወደ ታች የሚመጣው። ራሱን አርአያ ያላደረገ አመራር ሌሎች ላይ እንዴት በጎ ተጽዕኖ ማሳረፍ ይችላል? የሚል ጥያቄም ተነስተዋል። አመራሮቻችን ትምህርት ቤት ጨርሰው ዩኒቨርሲቲ ጨርሰው የመጡ ሰዎች ሁሉ ትንንሾች ልጆ ነው የሚያገቡት። እነሱ ስ ቢታዩ ክልል ብለው ዞን ብለው ወረዳ ብለው እነዚህ ሰዎች ህጻናቶች ነው የሚያገቡት። እኛም ደግሞ እንዳደረጃጀት እንዳንታገላቸው ከላይ ኮረ አመራር እነሱ ናቸው ያሉት። ጥምረቶች ይጠናከሩ ካርታው ላይ ያሉት ስትራቴጂዎች በትክክል ተግባራዊ ይሆኑ ከተባለ እነዚህ ሁሉ የሚለዩበት ማለት ነው። ተምሳሌት መሆን አለባቸው ለሌላው ማርያ መሆን ይገባል፣ ይጠይቃል። ይህ እንግዲህ አሁን የኮሚኒቲ አዌርነሱ እያደገ ሲመጣል፣ በተለይ ሚዲያው ደግሞ ትልቅ ሮል ኖረ በችግርም ውስጥ ሆኖ ለሌሎች የሚጠቀስ በጎ ተግባር፣ አርአያነት ያለው እንቅስቃሴ አደረጉም አልጠፉ። በሰሜን ሸዋ ዞን የመርሃ ቤቴ ላይ ቤት ወረዳ ለዚህ ጥሩ ማሳያ ነው። የወረዳው ሀገረ ስብከት ቤተክህነት ዋና ስራ አስኪያጅ መላከ ሰላም ጳውሎስ ደመሴ ጋብቻ ቤተ ክህነቱ ከሚሰራው ስራ ጋር አብሮ በተጓዳኝ እንደ አንድ የስራ ክፍል አድርገን በወረዳው ካሉት የመንግስት አካላት ጋር በተቀናጀ ሁኔታ አብረን ነው እየሰራን ያለ ነው። በእንደኛ ወረዳ ሁን የሃይማኖት አባቶች ካልፈቀዱ የሃይማኖት አባቶችም በቦታው ላይ ተገኝተው ካልባረኩ ጋብቻው አይፈጸምም። ተሳታፊዎቹ ወደ አካባቢያቸው ሲመለሱ በስብሰባው ላይ የተነሱ ቁም ነገሮችን ወደ ተግባር በመለወጥ ለለውጡ አጋዥ እንደሚሆኑ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከዳሴ አድማጮች እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው ምርጫችሁ ስላደረጋችሁ እናመሰግናለን ቀጣዩ መሰናዶው የዘጋቢዎች መስኮት ነው ወዴት ነው ዛሬ የምናቀናው ዛሬ እንግዲህ ወደ መቀሌ ከተማ ነው የሚወስደን በዚያ የወንድማማቾቹ አጋዜና ፍጹም ገብረ መድህን እንተዋወቃለን አጋዜና ፍጹም በመንገድ ዳር ላይ በቀለሷት የፈጣን ምግቦች መሸጫ የሚያደርጉትን የንግድ እንቅስቃሴ የተመለከተው ሙሉጌታ ጽበሀ ቀጣዩን አሰናድቶልናል አጋዜ ገብረ መድህን ከአክሱም ዩኒቨርሲቲ በ2010 ዓ ም ነበር በዲግሪ የተመረቀው። ወንድሙ ፍጹም ገብረ መድህን ደግሞ በመቀለ ከተማ ካሉት የምሽት ክለቦች በአንዱ ላይ በምግብ ሰሪነት ተሰማርቶ ነበር። አጋዚ ከዩኒቨርሲቲ ከተመረቀ በኋላ ስራ ማፈላለግ ጀመረ፣ ግን ሊያገኝ አልቻለም። ከወንድሙ ጋር በመመካከር በመንገድ ዳር ተንቀሳቃሽ ኩሽና ሰርተው ቶሎ የሚደርሱ ምግቦች ወይም ደግሞ ፋስት ፉድ ሰርተው ለማቅረብ እንቅስቃሴ መጀመራቸው ነው። አጋዚ የሚናገሩም ኢንተርኔት ላይ እናይ ነበር። እንደዚህ አይነት ፋስትፉድ ትራኮች ሌላ ሀገሮች የተለመደ ነው። ጉግል እያደረግን እናይ ነበር ብዙ ጊዜና ሀሳቡ ነበረን። ከዛ ነው ወደ ተግባር የቀየር ነው እና ወደ ተግባር ስንቀይረው መጀመሪያ ትንሽ ቻለንጅ ነበረው። ብዙ ሰው እንደዚህ አይነት ለመስራት አስበናል ስንለው ይከብዳል፣ ትንሽ አልተለመደ ምናም ይልሃል። ግን እነሱ ብሎክ አድርገን ደፍረን ወደ ስራ ገባን። ያጠራቀሙትን ብር እንዲሁም ብድር በመጨመር በ130 ሺህ ብር ወጪ ተንቀሳቃሽ ኩሽና አሰርተው ምግብ በመቀለ ጎዳናዎች ማቅረብ ጀምሯል። ስራውን ከጀመሩት አራት ወራት እንደሆነ የሚናገረው አጋዚ በአሁኑ ጊዜ ምርቱን እየተወደደ መሆኑ ይገልጻል። ህብረተሰቡ ልክ የመጀመሪያ ስን ጀምር ስጋት ነበረን ህብረተሰቡ ይቀበለዋል ወይስ እንትን ይለዋል ብለን ነበር። ከዛ መጀመሪያ ቀን ስን ጀምር በቃ ከአንድ አንድ ብዙ ሰው መጣ እና ሳዩው በጣም ንጽህና የእንትና የስትሪት ኪችኗ የፍቱራ ኳን አሰራርም በንጽህና ነው የተሰራቸው። ኤክስተርናለዋ እስከ ውስጡ ማለት ነው ሁሉ ነገር ንጽህና አለው። ኢቭን ሼፉ ሲሰራ በጓንት ሁሉ በንጽህና ነው የሚሰራው። በውስጡ ያለው እቃዎችን በንጽህና ነው የሚጠበቁት እና ሰዎች በጣም ወደውታል። ሰዎች የሚጠቀሙት የቢሮ ሰራተኞች አሉ። ቶሎ ወደ ቢሮ እንዲገቡ በዛ ሲያልፉ ተጠቅሞ ይሄዳሉ። ታይማቸው ሴቭ ያደርጋላችሁ። በዛ ላይ ኮስቱ ፌር ነው። የምናዘጋጀው ምግብ ፋስትፉድ ነው። ፋስትፉድ ማለት ላይክ በርገር፣ እነዚህ ቀለል ያሉ ሳንዶቾች ምናምን፣ ኩራት ሳንድ ከቺዝ ጋር ምናምን፣ ቶሎ የሚደርሱ ነገሮች። ችፕስም አለን፣ ሼክም እናዘጋጃለን እና ፒዛ አለ። ፒዛ አለ፣ እሱ ትንሽ ደቂቃ ይፈጃል። ወደ ማታ ሲመሽ ይመጣሉ፣ ካስተመሮች አሉን የተወሰኑ ብዙ ሰዎች ይጠቀማሉ እና ብዙ ሰው ወዶታል። አዲስ ስራ ኢንተርፕረነር የስራ ፈጠራ በመሆኑ በዛ ላይ ሰዎች አቀባበሉ ደስ ይላል። ፍጹም ገብረ መድህን በበኩሉም እሱና ወንድሙ በጋራ ስራውን ከጀመሩት በኋላ የእነሱን ስራ አይተው ሌሎች ወጣቶች ተመሳሳይ ስራ በከተማው እንደጀመሩ ተናግሯል። ደንበኛ በየጊዜው እየጨመረ ነው ያለ ፍጹም፣ በቀን ከመቶ በርገር በላይ እንዲሁም ሌሎች ምግቦች እንሸጣለን ብለዋል። ውጭ መብላት ብዙ እንትን አይደለም ነበር ሰው። አሁን ግን አሪፍ ነው፣ ሁሉ ሰው ለምዶታል። ይጠቀማል ብዙ ቴካዊ ወስዶ ወደ ቤቱ እዚህ ደግሞ ይጠቀማል ማለት ነው። ዴሊቬሪም ወደ ቤት እናደርሳለን ማለት ነው። ኮንሰርትና ስቴዲየም እንሄዳለን። ኤግዚቢሽን ምናም ሲለው ቃ ሰው የሚሰበስበት ኮንሰርት ነገር ምናም ካለ እንሄዳለን። ሁሌ ማለት ቆንጆ ስራ ነው የምንሰራው። ሰውም ይወደናል ስራችን ስለሚያውቀው። ዋጋችን ደግሞ ከሌለው ሲነጻጸር በጣም ቅናሽ ነው። የኛ ኳሊቲ እንዳለ ሆነ ማለት ነው። ከዛ ለዛ ነው በጣም የሚወደው ሰው ማለት ነው። ከሁሉም በላይ ለንጽህና ነው ትኩረት አድርገን የምንሰራው ብለዋል። ፍጹም ከማንም ከምንም በላይ ትኩረታችን እዛ ጽዳት ላይ ነው። እኛ ማለት ነው ሁሉ ቤት ተዘጋጅቶ ነው የሚመጣው? ሚዛን ፕላስ ተደርጎ የሚመጣው ዛ ቤት ነው፣ በደንብ ተጸጥቶ ያ እስኳዴላው ሳይቀር ምንም ሁሉ ነገር እዛ ጸጥቶ ነው የሚመጣው። እኛ የዘ ጥብሰን መስጠት ብቻ ነው ኦፕን ኪችን ስለሆነ ሁሉ ሰው ስንሰራ ሁሉ ሰው ስለሚያየን ማለት ነው። ትኩረታችን ንጽህናችን ነው ማለት ነው። ከአጋዚና ፍጹም ተንቀሳቃሽ ኩሽና በተደጋጋሚ ምግብ ገዝቶ እንደሚጠቀም የተናገረው ቴድሮስ ታደሰ የተባለ ወጣት ስራውን ለሌሎች ወጣቶች አርአያ የሚሆን ነው ብሏል። እዚህ መቀሌ እንደዚህ አይነት እንትና ይቻላቅም ስትሬት ክችን ያው፣ የመጀመሪያ የነሱ ክሬቲቪቲ ነው። ዋጋውም በጣም ፌር ነው ያው ሌላ በርገር ሀውስ ምናምን የምትከፍለው ዋጋ በጣም ዝቅተኛ ነው እና እዚህ ስትሬት ኪችን ማለት ነው። እና ጥራቱም በጣም አሪፍ ነው። አሪፍ ሰርቪስም አላቸው። በጣም ሞቲቬሽን ነው ለወጣቶች ስልህ ብዙ ወጣቶች ሌላ ቦታ ከሚውሉ እየሰሩ ለሌሎችም ማስተማሪያ ነው ያስባለሁ። በቀጣይ ተጨማሪ ተንቀሳቃሽ ኩሽናዎች በመክፈት ስራዎቻቸውን ለማስፋት እንደሚሰሩ ነው አጋዚና ፍጹም የሚናገሩት። እንደዚህ አይነት ነገር በዚህ ሀገር ብዙ አልተለመደምና ሰው እንዲለምደውና እንደዚህ አይነት ስራ እንዲስፋፋ ፋስትፉድ ትራክ ባት በሌላ ሀገር በጣም የተለመደ ነው። በዋጋው አንጻር ደግሞ ፌር ነው። ከዛ በዛ በተጨማሪ ደግሞ ሰው ሰአቱ ሴቭ ያደርጋል ወደ ስራ ቶሎ እንዲገባ የሆነ ነገር ለእንትን የቸኮለ ሰው በጣም ምርጥ እንትን ነው። እና እንዲስፋፋ እቅዳችን እንደዚህ አይነት ፋስትፉድ ትራኮች ከተማ ላይ እንድናስፋፋ ነው እቅዳችን። ቆንጆ ስራ ስለሆነ ብራንዳችን እናስፋፋዋለን ብለን ና መስለ ብራንድ ስትሬት ኪችን ብለን ነው ብራንዳ ያወጣ ነው ና ይህን እንደዚህ ዲዛይን ራሱ ነው በየክፍለ ከተማውን እናስፋፋዋለን። ለአሜሪካ ድምፅ ሙሉጌታ ጽበሀ መቀለ። አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። ፌስቡክ፣ እንዲሁም በትዊተር ላይ አስተያየታችሁን መስጠት ትችላላችሁ። አብረናችሁ የቆየ ነው ሀብታሙ ስዩምና ኤደን ገረመው ነበርን። እንዲሁም ወክቢል ያቤሮ ዝግጅታችን ሲያቀናብርልን ነበረ። እናመሰግናለን። መልካም ምሽት